ኢህአዴግ በተለመደው ከኢህአዴግ ድርጅቶች መካከል ኢህአዴግን የሚመራ ሊቀመንበር እንደሚመርጥ የሚመረጡት የሚመረጡ አዲሱ ሊቀመንበር የሀገሪቱ ጠቅላይ ሚኒስትር ሆኖ ሀገሪቷን እንደሚመሩ፣ ስለዚህ ሕዝቡ የተከሰተ አዲስ ነገር እንደሌለ መገንዘብ አለበት።

አቶ ሽፈራው ሽጉጤ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ከመንግስትም ከፓርቲም ስልጣን እንደሚለቁ ካሳወቁ በኋላ ስለሚተኩበት ሂደት ከተናገሩት የተወሰደውን ነው ያዳመጣችሁት። በአሁኑ ወቅት የኢህአዴግ ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ አቶ ኃይለማርያምን በመተካት የድርጅታቸው የደኢህዴን ሊቀመንበር ሆነው የተመረጡት ይህን ካሳወቁ ከጥቂት ቀናት በኋላ ነበረ። አቶ ሽፈራው በተወለዱበት ባደጉበትና በተማሩበት በደቡብ ክልል በልዩ ልዩ ኃላፊነቶች ሰርተዋል።

በሲዳማ ዞን ሀሮሪሳ ወረዳ የተወለዱት አቶ ሽፈራው ለከፍተኛ ኃላፊነቶች ከመብቃታቸው በፊት መምህር ነበሩ። መምህር ሳሉ ነበረ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን አባል የሆኑት ከሲቪል ሰርቪስ በአካውንቲንግ ከተመረቁ በኋላ ደግሞ ኦዲተር ሆኑ። አቶ ሞላልኛ አባይ የአዋሳ ከተማ ነዋሪና በደቡብ ህዝቦች ክልል የሰራተኛና ማህበራዊ ጉዳይ ቢሮ የአሰሪና ሰራተኛ ጉዳይ ወሳኝ ቦርድ አባል ናቸው። አቶ ሽፈራው ሽጉጤ ተጠሪነቱ ለደቡብ ክልል ምክር ቤት ለሆነው

የደቡብ ክልል ዋና ኦዲተር መስሪያ ቤት በኦዲተርነት ይሰሩ ከነበሩበት ጊዜ አንስቶ ያውቋቸዋል። በባህሪያቸው ተግባቢ፣ ጥሩ ሰራተኛም ነበሩ ይላሉ። የሙያ እንኳ ችግር የለበት ጎበዝ ሰው፣ ሊወደው የሚችል አይነት። አቶ ሽፈራው በ1998 የደቡብ ክልል ርዕሰ መስተዳደር ከሆኑ በኋላ ከህዝብ ቅሬታዎች ይነሱባቸው እንደነበረ አቶ ሞላልኝ ያስታውሳሉ። የአዋሳ ከተማ በክልሉ መንግስት ትተዳደር፣ በፌዴራል መንግስት ትተዳደር

አይደለም፣ የዞኑ ስለሆነች በሲዳማ ዞን የምትተዳደረው የሚሉት ጥያቄዎች በህዝቡ ዘንድ ይብላሉ ነበር እና እነዛ ጥያቄዎች አንዳንዴ በእሳቸውም ጊዜ አፈንግጠው ይወጡ ነበር። ህዝቡ ተቃውሞም በተለይ በሲዳማ ዞንም

አቶ ሽፈራው በርዕሰ መስተዳደርነታቸው ዘመን አሳኩ ተብሎ የሚጠቀስላቸው ተግባር አለ። በወልቂጤ ዩኒቨርሲቲ የፖለቲካ ሳይንስ መምህር አቶ ዳንኤል መኮንን እንደሚያስረዱት አቶ ሽፈራው ወደዚህ ኃላፊነት የመጡት በወቅቱ በክልሉ የነበረውን ችግር ታሳቢ በማድረግ ነው። አቶ ሽፈራው ወደ ስልጣን የመጡበት አጋጣሚ ጠቅላይ ሚኒስ የአሁኑ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከደቡብ ክልል በደረሰባቸው ትልቅ

ጫና ወደ ፌዴራል መንግስቱ ሲመጡ ያንን ጫና ለማብረድ በሚል ፖለቲካል ካልኩሌሽን ነው ከሲዳማ ዞን ወደ ደቡብ ክልል አስተዳዳሪነት የመጡት ማለት ነው። ሰው ደቡብ ክልል በነበሩበት ሰዓት ክልል ውስጥ የነበረውን ይሄ

አለመግባባት በመጠኑም ቢሆን ረገብ አድርገውት ነበረ። አቶ ሽፈራው የክልሉን ትልቁን ኃላፊነት ከያዙ በኋላም በዘመነ ስልጣናቸው በክልሉ እየተባባሱ ሄደዋል በተባሉ የሰብአዊ መብት ጥሰቶችና ሙስናም ከሚወቀሱት አንዱ ነበሩ ይላሉ አቶ ዳንኤል። ይሁንና አቶ ሽፈራው በዚህ ወቀሳ ቢገመገሙም አልተቀበሉትም

ብዙ ብሔረሰቦች ደቡብ ክልል ላይ የነበሩ ከአማራ ህዝብ ጋር ሊያያዝ ይችላል። ከቦታ የመፈናቀል የመሬት መነጠቅ፣ እነዚያ እነዛ ነገሮች እና እንደነ አምነስቲ ኢንተርናሽናል የመሳሰሉ ድርጅቶችም በእሳቸው ዘመን ደቡብ ክልል ላይ ትልቅ የመብት ረገጣ እንዳለ ይናገሩ ነበረ። የሚነሱ ጥያቄዎችን የሚይዙ በአንድ ላይ የሚያደርጉበት መንገድ በዘመኑ ትክክለኛ መንገድ አልነበረም። ከሙስና ጋር በተያያዘም እንደዚሁ ከተለያዩ ሰዎች ጋራ፣ ከተለያዩ ባለሀብቶች ጋራ በተለያዩ ኢንቨስትመንቶች

እንደሚገቡ በግልጽ ኢህአዴግ ይታደሳለሁ ባለበት ዘመን በሂዴን በስብሰባው ላይ በግልጽ ያነሳው ነው። እሳቸውም ይህንን ሪጀክት ያደረጉበት አካሄድ አለ።

ከደቡብ ክልል ርዕሰ መስተዳድርነት ከተነሱ በኋላ በአቶ ኃይለማርያም ካቢኔ የትምህርት ሚኒስትር ሆነው ያገለገሉት አቶ ሽፈራው በስልጣን ዘመናቸው ጠባሳ ጥሎባቸው ያለፈ ሌላም ነገር ደርሷል። በ2008 ብሔራዊ ፈተና ሾልኮ ወጥቶ በኢንተርኔት ተሰራይቷል። አቶ ሞላልኝ ይህ በደቡብ ክልል ሳይቀር አነጋጋሪ እንደነበረ ያስታውሳሉ። ክልል ላይም የምነካው ምናምን ይባል የነበረው

የማትሪክ ፈተና የተሰረቀበት ጊዜ ላይ ማትሪክ ፈተና እንደማይሰረቅ ጠዋት ተናግረው ከሰዓት በኋላ ተሰረቀው ትክክለኛ ኦሪጂናል የማትሪክ ኤስኤልሲ በኢንተርኔት የተለቀቀውና አቶ ሽፈራው የትምህርት ሚኒስትር በሆኑ በአጭር ጊዜ ውስጥ ፈተናው በኢንተርኔት መበተኑ እርሳቸውን ብቻ ሳይሆን መስሪያ ቤቱን አስገምቷል። እንደ አቶ ዳንኤል ምን ያህል የትምህርት ሚኒስትር ስትራክቸሩ ምን ያህል በእሳቸው ዘመን እንደተሽመደመደና አጠቃላይ የተማሪ ፈተና

ተሰርቆ የሆነውን ነገር አይተናል። ሌሎች ሀገሮች ላይ ቢሆን የምናየው እስከነ ጭራሹ ከፖለቲካው ዓለም ተገለው ወይ ደግሞ ተደብቀው ከሆነ ጊዜ በኋላ መመለስ ይገባቸው ነበረ። ነገር ግን በእኛ ሀገር ሆነና ከአንድ ከሚኒስተርነት ተነስተው የአጠቃላይ የኢህአዴግ ጽህፈት ቤት ኃላፊ ሆነው እየሰሩ ነው።

አቶ ሽፈራው ለኢህአዴግ ሊቀመንበርነትም ሆነ ለኢትዮጵያ ጠቅላይ ሚኒስትርነት ብቃት የላቸውም የሚሉ በርካታ አስተያየት ሰጪዎች አሉ። አቶ ዳንኤል ግን አቶ ኃይለማርያም የስልጣን ዘመናቸውን ሳይጨርሱ በመውረዳቸው ደኢህዴን ጠቅላይ ሚኒስትርነቱ ለእኔ ይገባል የሚል ጥያቄ ሊያቀርብ መቻሉ እንዲሁም ሀሳቡ የህወሀትን ድጋፍ ካገኘ ጠቅላይ ሚኒስትር ሊሆኑ ይችሉ ይሆናል የሚል ግምት አላቸው።